የኢትዮጵያ መንግስት በቅርቡ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን አስታውቋል። የደሞዝ ጭማሪው ግን ሁሉንም የመንግስት ሰራተኞች የሚያካትት እንዳልሆነ ነው አሁን መነገር የጀመረው። በተለይም መምህራን የደሞዝ ጭማሪው እኛን አይመለከትም ወይ የሚል ጥያቄ ወደ ራዲዮ ጣቢያችን መላክ ከጀመሩ ቀናት ተቆጥረዋል። ከወደ ወሎ ትናንት የደረሰን መረጃ ደግሞ የደሞዝ ጭማሪው እንዳልተደረገላቸው ያስተዋሉ መምህራን ስራ ማቆማቸውን ያመለክታል። ከሰሜን ወሎ ሀብሮ ወረዳ አካባቢ የደረሰን ጥቆማ መምህራን ከጥር አንድ ጀምሮ የተደረገውን የደሞዝ ጭማሪ እንደማያገኙ በመታወቁ ስራ ማቆማቸውን ይገልጻል። ወደ አካባቢው በመደወል ያነጋገርናቸው መምህራን ለደህንነታቸው ስጋት እንዳላቸው በመግለጽ ስማቸውን እንዳንገልጽ በማሳሰብ ሁኔታውን አብራሩልን። መምህራን አላካተተም ከጥር አንድ ጀምሮ የተደረገው የደሞዝ ጭማሪ በዛ ምክንያት በተለያዩ ሁለተኛ ደረጃ ትምህርት ቤቶች የስራ ማቆም አርማ ተደርጓል። ትላንትና ሲሪንቃ ሁለተኛ ደረጃ በሰሜን ወሎ የሚገኝ ነው። እሱ ላይ ተደርጎ ነው ያለው። መርሳ ሁለተኛ ደረጃ እንደዚሁ ቀጥሏል። የወረዳ ከተማ ነው መርሳ ሰሜን ወሎ። አሁን ወደ ሌሎችም ትምህርት ቤቶች እየስፋፋ ነው። ሄደው ለመምህራኑ ጭማሪው ያልተደረገበት ምክንያት በግልጽ አልተነገረንም ነው የሚሉት። የእርከን ማስተካከያ ነው ያደረግነው ሌላው ይላሉ። ምክንያቱም የእርከም ማስተካከያ የሚለው ደግሞ አይሰራም። ለምን ለመምህሩ ከዚህ በፊት ከሐምሌ አንድ ጀምሮ የተደረገ የእርከም ማስተካከያ መምህሩ ከሌላው ሴክተር መስሪያ ቤት ያነሰ ደሞዝ ያገኝ ስለነበር ነው። ሌላው የመንግስት ሰራተኛ ግን ማስተካከያ አያስፈልገውም። ጭማሪው አይመለከታቸውም የተባለው እንደሳቸው ገለጻ ከፍተኛ ትምህርት ተቋማት፣ የፍርድ ቤት ዳኞች የጉምሩክ ሰራተኞችና የገቢዎች ሚኒስቴር ሰራተኞችን ያካትታል። የተጠቀሱት መስሪያ ቤቶች ከአንደኛና ከሁለተኛ ደረጃ መምህራን ጋር ሲነጻጸሩ የተሻለ ገቢ እንዳላቸውም ሳይገልጹ አላለፉም። መምህራን ስራ ካቆሙባቸው ከሰሜን ወሎዎቹ ትምህርት ቤቶች ሌላም በደቡብ ወሎ አካባቢም ተመሳሳይ ቅሬታ መምህራን እያሰሙ መሆኑን ገልጸውልናል። ከሰሜን ወሎ ያነጋገር ናቸው። ሌላኛው የሁለተኛ ደረጃ መምህር አስተማሪዎች ሰኞና ትናንት ስራቸውን ቢያቆሙም በትምህርት ቤት አስተዳደር በስልክ ተጠርተው ቅሬታቸውን ፖሊስ በተገኘበት እንደተወያዩም ያስረዳሉ። ጠዋት ተማሪዎች መጡ። ተማሪዎች ተሰልፈው ወደ ክላስ ከገቡ በኋላ አንድ መምህር ግቢው ውስጥ የለም ነበር። ተማሪዎች መምህራን ከሌለን እንውጣ ብለው ወጡ። ያው መምህራን በትምህርት ቤቱ ስልክ ባሉበት እንዲጠሩ ተደረገ። ስብሰባ በአስቸኳይ ትፈለጋላችሁ ተባለ። ያለ አማራጭ መምህሩ ወደ የስብሰባ ገባ። ስብሰባ ከገባ በኋላ ያው ቢሪያውን ፖሊስ ነበረ። ፖሊሱ አዛዥ አለ ውጥርጥር ነገር ነበረ። ለምን አቋማችን ለመዘጋጅ መምሩ ደግሞ እኛ ውስጣችን እየተጎዳ መንግስት ደግሞ ጭማሪ ላይ እኛን ካላካተጥም እ የንጀራ ልጅ አይደለንም። እኛን ደግሞ ለእኛ መላሽ ካሰጠን ድረስ መስራት አንችልም። ይ ላይ ሰሰጡነ ብቻ መስራ የምንሰራው አለ። መጨረሻ ላይ ግን የተደረሰ መግባባ ምንድን ነው፣ ስራችሁ እየሰራችሁ ጥያቄያቸው አግባብ ነው፣ ጥያቄያችሁን በሚመለከተው እናቀርባለን። ከዛ የፋይናንስ ኃላፊ አጋጣሚ መጥቶ ነበረ። የፋይናንስ ኃላፊ ያለውን ነገር ተናገር። ከባለ ደብዳቤ የመጣው የደሞዝ ጭማሪ አይደለም የስኬል ማሻሻያ ነው፣ እናንተም የስኬል ማሻሻያ ባለፈው ተብሎ ነበር የሚል ምላሽ አመጣ። ነገር ግን አቶ ሽፍራው ሽጉጤ ከዚህ በፊት በቴሌቪዥን መስኮት ኢቨን ጠቅላይ ሚኒስተሩ ሁሉ ሲናገሩ የነበረው ለመንግስት ሰራተኞች የደሞዝ ጭማሪ አድርገናችን ነበር፣ አሁን መምሩ ቅሬታ ሲያነሳበት ነው አሁን እንደገና ደግሞ ሌላ ወረቀት ቀይረው የስኬል ማሻሻያ ብለው የሚሉት ምናምን የሚል ነገር ተነሳ። ያው መግባባቱ፣ በዚህም ላይ መግባባት የለም። ከዚህ ውይይት በኋላም ለዛሬ ወደ ከስራ ገበታቸው ተመልሰው የመማር ማስተማር ሂደት መጀመሩንም ዛሬ ደውለን ጠይቀናቸው አረጋግጠውልናል። የሀብሩ ወረዳ የትምህርት ጽህፈት ቤት ኃላፊ አቶ ሁሴን መሐመድ መምህራኑ ስራ አቁመው እንደነበር አረጋግጠው ጥያቄያቸውን አግባብ ባለው መንገድ እንዲያቀርቡ በውይይት እንደተማመኑ ይናገራሉ። አሁን የተጨመረው የሌሎች ሰራተኞች የደሞዝ ማስተካከያ ዝሮ ዝሮ እኛንም ሊያካት ይገባ ነበር ቅሬታ አለን በሚል የተነሱ ነገሮች አሉ። ያው ፊሊንጉ ሁሉም መምህራን ላይ ነው ያለው። ዝሮ ዝሮ ያ መሰረት አድርገን ያው አንድ ተቋም ላይ ነበር እሱን እንደኛ ሄደን አወያይተናቸዋል። ያለው የተቀመጠውም አቅጣጫ ደሞዝ ጭማሪ ለሁሉም ሰራተኞች የተጨመረ ደሞዝ ጭማሪ ሳይሆን የስኬል ማሻሻያ ነው በሚል ከላይም አቅጣጫ በመሰጠቱ ስለዚህ በዛ ምክንያት የስኬል ማሻሻያ መሆኑን ለማስጨበጥ ጥረት አድርገናል። ነገር ግን አሁንም ያው ከበፊቱ እንትኖች የትይዩ የሌሎች ሴክተሮች ጋር ያለን የደሞዝ ልዩነት፣ ተመሳሳይ የትምህርት ዝግጅት፣ ተመሳሳይ አገልግሎት፣ ኑሮን፣ ልዩነቶች ከሴክተር ሴክተር ልዩነት አለ። እሱ ጥያቄያችን ይቅረብልን፣ ስራችን እየሰራን በማህበሩ አማካኝነት እንጠይቅ የሚል እንትና ያላቸው የታሰሩ መምህራን አሉ የሚባል ነገር አለ። ትላንትና በው በተለይ ከዚህ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ያልተገባ እንቅስቃሴ አድርገዋል በሚል ያው የጸጥታ ኃይሉም የራሱ ክትትል ስለነበረው የተወሰነ አንድ ነው ሁለት ሰዎች እንትን ብለው ነበር። እሱ ዝሮ ዝሮ ከሌሎቹ መምህራኖች የተለየ ነገር እንትን አላሉም በሚል ስሜት አሁን ላይ ተፈተዋል የሉም። ዛሬ የደረሰ መረጃ ደግሞ አንድ መምህር በዛሬ ሁለት መታሰራቸውን ይጠቁማል።